ጋዜጠኛ ዳርሰማ ሶሪና ካሊድ አህመድ በጸረ ሽብር ሕጉ አንቀጽ ሰባት ንዑስ አንቀጽ አንድ መሰረት በሽብር ድርጅት ውስጥ መሳተፍ በሚል ወንጀል ተከሰውና በተከሰሱበት በዚህ ወንጀልም ጥፋተኛ ናችሁ በሚል ላለፉት አራት አመታት ተፈርዶባቸው በእስር ቆይተዋል። በዛሬው እለት ግን የእስር ጊዜያቸውን በአመክሮ አጠናቀው መለቀቃቸውን የጋዜጠኞቹ ጠበቃ አቶ አብደላ ሳይድ ለዶቸ በለ ገልጸዋል። ጋዜጠኛ ዳርሰማ ሶሪንና ካሊድ አህመድን ጨምሮ የ አስራ ዘጠኝ ሰዎች መዝገብ ጠበቃ የሆኑት አቶ አብደላ ሰይድ ጋዜጠኞቹ በዛሬው እለት የተፈቱት የይግባኝ ሰሚ ችሎት ጉዳያቸውን አይቶ ተወሰንባቸው የነበረውን የአምስት አመት ከስድስት ወር ቅጣት ወደ ሶስት አመት ዝቅ እንዲል በማድረጉ ነው። አሁን እነ ዳርሰማ ሶሪ ነጉስ ተለቀቁ አሉ። የተለቀቁበት ምክንያቱም የይግባኝ ሰሚ ችሎት ጉዳያቸውን አይቶ ተወስኖባቸው የነበረውን የአምስት አመት ከስድስት ወር ቀናት በአብዛኞቹ ወደ ሶስት አመት የዳስ ሶሪን ወደ ሶስት አመት ከሰባት ወር የቀነሰው በመሆኑ በአመክሮ ሁሉም ተከሳሾች የተወሰነባቸውን እስር ጊዜ ስለጨረሱ ከአመክሮ ተቀንሶላቸው በዚህ ምክንያት ነው አሁን የተለቀቁት። በዛሬው ዕለት ከእስር የተለቀቀው ጋዜጠኛ ዳር ሰማሶሪ በበኩሉ በመፈታቱና ከቤተሰቦቹ ጋር በመቀላቀሉ ደስታ ቢሰማውም ያለአግባብ መታሰሬ ግን የፕሬስ ሕጉን የጣሰ ነበር ይላል እና ከዛ አኳያ ከቤተሰብ ጋር መቀላቀል ደስ ይብልሽም ግን ያለ አግባብ ነበር የታሰርኩት ብዬ ስለማስብ አግባብ ባልሆነ መንገድ በመታሰሬ የፕሬስ ሕጉንም የጣሰ ነው የሀገሪቱን ህግ የጣሰ ነው። ያም ሆኖ ግን የጋዜጠኝነት ስራውን አጠናክሮ እንደሚቀጥል ይናገራል። የሀገሪቱን ህግ ስታዩ አንድ ጋዜጠኛ በሰራው በሚዲያ ስራው አይከሰስም፣ አይታሰርም የሚል ህግ አለ። ህግ ተጥሶ ነው የታሰር ነው። ግን እኔ አሁንም ዛሬ አነጋግረውም ነበረ፣ ወደፊትም እኔ በዚህ ሙያ ነው የምቀጥለው። ማለት ሙያሽ ነው። አንድ አናጢ ሶስት እግር ያለው ወንበር ስራ፣ ሁለት እግር ያለው ወንበር ስራ ብለው ሊያዙ እንደማይችሉ ሁሉ ጋዜጠኝነትም ሙያ ነውና በሙያዬ ነው የምሰራው እኔ ከዚህም በኋላ ቢሆን። የሁለት ልጆቹ እናትና ባለቤቱ ወይዘሮ ነኢማ ሸምሱ በበኩሏ የባለቤቷን መፈታት እውነት የማይመስል ስትል ትገልጻለች። ያው ደስታም ነው አለማመንም አለ። ወይልሽ ቤታችን እስክንገባ ድረስ አሁንም በቃ መልሰው ያስገቡት ይሆን የሚል ፍራቻ ነበረኝ እና አለማመንም ነበር። ያው አልሐምዱሊላ ቤት ገብተናል። በጣም ደስ ብሎኛል። ብዙ ነገር አልፈዋል። ከዛ በኋላ ይህ ነገር መምጣቱ ደስ ይላል። ከጋዜጠኞቹ ጋር ያለፉትን አራት ዓመታት ብዙ ውጣ ውረድ እንዳሳለፉ የሚናገሩት ጠበቃ ሰይድ አብደላ ጋዜጠኞቹ መለቀቅ ይገባቸው ከነበረው አንድ ወር ዘግይቶ ቢለቀቁም መፈታታቸው ከጠበቃነት ባሻገር እንደ አንድ ኢትዮጵያዊ ደስታ ፈጥሮብኛል ይላሉ። ያው እንግዲህ እነዚህ ሰዎች በሃይማኖት ምክንያት ባደረጉት እንቅስቃሴ የታሰሩ ሰዎች ናቸው አስበውበት ወይም ወንጀል ለመስራት ብለው ተንቀሳቅሰው አይደለም። በሀገር የተወገዘ እንቅስቃሴያችሁ ሕገወጥ ነው ተብሎ የታሰሩ ወጣቶች ናቸው። እነዚህ ወጣቶች ለሀገር ብዙ አስተዋጽኦ ማበረከት የሚችሉ ብዙ መስራት የሚችሉ በመሆናቸው እኔም እንደ አንድ ዜጋ በመፈታታቸው ከጠበቃነት ስራ ከማገኘው እርካታ በላይም እንደ አንድ ዜጋም በጣም ደስ ብሎኛል። ለሀገራችን ብዙ መስራት የሚችሉ ብዙ ማበርከት የሚችሉ ወጣቶች ናቸው። ስለዚህ ከእነሱ ጋር ይህንን ያህል ዓመት አብሮ ከመስራትም ባሻገር እንደ አንድ ዜጋም እንደ አንድ የምነሱ ተከታይም በጣም ተደስቻለሁ።